ከኢኮኖሚው ዓለም በየአመቱ ባለ ሁለት አሃዝ ኢኮኖሚያዊ እድገት እያስመዘገበች ነው የተባለችው ኢትዮጵያ ስለምን የዕዳ ጫና ጉበጣት? ዓለም ያደነቀው የተባለው ፈጣን እድገት እንዴት ለዋጋ ግሽበት እጁን ሰጠ? የአገሪቱን የተዛባ የገቢና ወጪ የንግድ ሚዛን ማድረቅ ለምንተሳ ነው? በፍጥነት ለሚያድገው የህዝብ ቁጥርስ በቂ የስራ እድል ለምን አልፈጠረም? የምጣኔ ሀብት ፕሮፌሰሩ አለማየሁ ገዳ የኢትዮጵያ ኢኮኖሚ መንግስት በሚለው መጠን አለማደጉን በሰሩት ጥናት ማረጋገጣቸውን እየጠቀሱ ይሞግታሉ። ባለፈው ሳምንት የአዲስ አበባ ንግድና የዘርፍ ማህበራት ምክር ቤት ባዘጋጀው የውይይት መድረክ ላይ የተሳተፉት የምጣኔ ሀብት ባለሙያው አለ የሚባለው እድገት ፍትሐዊ አለመሆኑን ይተቻሉ። አሁን ያለንበት ኢኮኖሚክ ችግር የሚመስለኝ አንድ ሁሉንም ያላተሳተፈ እድገት ነው ያለው። ትልቅ የሆነ ስራ አጥነትና ፖቨርቲ አለ። ሁለተኛው ኢኒኳሊቲ ኢኒኳሊቲ ደግሞ ኢንቫሪያብሊ ወደ ኮንፍሊክት ይወስዳል። ኢኒኳሊቲ ስንል ሁለት አይነት አለ። አንድ በሰው መሃል ቨርቲካል የሚሉት ፈረንጆቹ ማለት ነው። ሌላው ደግሞ ሆሪዞንታል በኮሚኒቲ መሃል አለ። ስለዚህ እነዚህ ሁለቱም ወደ ኮንፍሊክት ይወስዳሉ። ይሄ ሁለተኛው ችግራችን ነው። ሶስተኛው ማክሮኢኮኖሚክ ሚስ ማኔጅመንት በብሔራዊ ባንክ፣ በገንዘብ ሚኒስቴር፣ በፕላኒንግ ኮሚሽን ከዛ ደግሞ በፕላኒንግ ኦፊስ፣ በየሚኒስትሪዎች ማክሮ ኢኮኖሚክ ጠቅላላ ሚስ ማኔጅመንት አለ። አራተኛው ኮረፕሽን፣ እሱም እንደገና ኮንፍሊክት ፖለቲክስ ውስጥ የሚቀጥል ነው። አምስተኛው ኤዱኬሽን ኳሊቲ ኤንድ ስቴት ካፓሲቲ እነዚህ ይመስሉኛል በኔ ግምት መሰረታዊ ችግሮች። አሁን ባለው መንግስት ለምሳሌ የድሃው ብዛት ወደ 23 ሚሊዮን ነው የሚለን ከ100 ሚሊዮን በምን ስሌት ነው ብላችሁ ስታዩ አንድ ሰው አንድ አደል 600 ብር ካገኘ በወር በዛ ለሁሉ ነገር አጥፍቶ ይበቃዋል ነው፣ ለኤነርጂ ለትራንስፖርት፣ ለምግብ፣ ለልጆች ልብስ፣ ለኤዱኬሽን ምናምን ምናምን እና በሱ ስሌት 23 ይመጣል የአንድን በኢንተርናሽናል ባረገ ውስጥ ብዬ አንድ ዶላር ከ25 ስሰራው 67 ፐርሰንት ድሃ ነው። ከዚህ ጋር ብያያዘው አንኢምፕሎይመንት ነው። ለምሳሌ የወጣቶች አንኢምፕሎይመንት ስንወስድ ወደ 25 ፐርሰንት አካባቢ ነው። በአማካኝ የሀገሪቱ 16 ፐርሰንት ነው፣ ግን ሄዳችሁ ዳታውን ስታዩ 40 ፐርሰንት የሚሆነው አንደርኢምፕሎይድ ነው። መንግስት 20 ፐርሰንት ኢንፎርማል ሴክተር ይላል። ሄዳችሁ ስሰሩት በደንብ 40 ፐርሰንት ኢንፎርማል ሴክተር ነው። የኢኮኖሚው እድገት የቱንም ያክል ይሁን አገሪቱ ያለችበት ነባራዊ ሁኔታ በዚሁ ከቀጠለ ግን በቀንድ አውጣ ፍጥነት እንኳን ማዝገም እንደሚሳነው የሚናገሩት ዶክተር ሰኢድ ኑሩ ናቸው። በኢትዮጵያ የኢኮኖሚክስ ባለሙያዎች ማህበር ከፍተኛ የጥናት ባለሙያ ሆነው የሚያገለግሉት ዶክተር ሰኢድ የኢትዮጵያ ኢኮኖሚ እድገት መብራት፣ ውሃና ስልክ የመሳሰሉ መሰረታዊ አገልግሎቶችን እንኳ በአግባቡ ማቅረብ የተሳነው በጥራቱ መጓደል ሳቢያ እንደሆነ ተናግረዋል። ይህ ፈጣን ኢኮኖሚ ጥራት ያለው አገልግሎት 11 የሚሆን አስር ለምሳሌ መብራት፣ ውሃ፣ ስልክ፣ ኢንተርኔት መስጠት በቂ የስራ ዕድልና አብዛኛው ዜጋ ሊደርስበት የሚችል የኑሮ ደረጃ መፍጠር ፍትሐዊ የሆነ አስተማማኝ የውጭ ምንዛሬ ማስገኘትና የዕዳ ጫና የማያጎብጠው ሀገራዊ አቅም መፍጠር ስለምን ተሳነው ነው ትልቁ። ትልቅ እድገት አለ። ያ አሁን የምናደርጋቸውን ነገሮች ለምን መቋቋም አቃት? ምክንያቱ የእድገቱ ጥራት፣ የመጀመሪያው የእድገት ጥራት ነው። ኮብልስቶንም ሰርተን ሰው ገቢ አግኝቶ ዌጅ ኤንድ ሳላሪ ውስጥ ገብቶ ተደምሮ እድገት ይሆናል። ቤት ተሰርቶ ህንፃ ተገንብቶ እድገት ይሆናል። ቤት ከተሰራ በኋላ ግን ማምረት ካልቻለ ሙት ካፒታል ነው። ለሚቀጥለው እስካላመረት ድረስ ቀጣይ ይሆናል። ስለዚህ ይሄ እድገት ኳሊቲ የምንለው ነገር ከመዋቅራዊ ለውጥ ጋር የተያያዘ ነው። 40 ፐርሰንት ደርሷል። ፕሮፌሰር አለማየሁ እንዳለው በዚህ 40 ፐርሰንት ምን አደረግንበት ነው ጥያቄው። ኮሪያ 30 ፐርሰንት ነው የነበራት፣ ቦትስዋና 55 ፐርሰንት ሁሉ ነበራት። ቦትስዋና የት እንዳለች እናውቃለን። ማዕድን ላይ ስላተኮረች፣ ድንጋይ ላይ ስላተኮረች። ሳውዝ ኮሪያ ደግሞ ደቡብ ኮሪያ 30 ፐርሰንቷን ይዛ እንደ መራር መድኃኒት እርዳታን ተጠቅማ የውጭ ሀብት ቢሆንም ቶሎ ለመነሳት በሁለት እግር ለመቋም ስለጣረች፣ ዓለም ሲደላው ብቻ ሳይሆን ሲቸግረውም ጭምር የሚገዛው አይነት ቴክኖሎጂ ላይ መሰረት ስላደረገች ዛሬ ያለችበት ደርሳለች። ስለዚህ መዋቅራዊ ለውጡ በጣም ወሳኝ ነው። 40 መድረሱ አይደለም ትልቅ እድገት መምጣቱ አይደለም በምን ላይ አዋል ነው የሚለው ነው ትልቁ ነገር። በተባበሩት መንግስታት ካፒታል ዴቨሎፕመንት ፈንድ ከፍተኛ የፕሮግራም ዳይሬክተር ሆነው የሚያገለግሉት ዶክተር እዮብ ተስፋዬ የኢትዮጵያ መንግስት የተከተለው የገንዘብ ፖሊሲ ሌላው ችግር እንደሆነ ያስረዳሉ። መንግስት ላቀዳቸው ግዙፍ የመሰረተ ልማት ውጥኖች የገንዘብ ምንጭ ብድርም ብቻ ማድረጉ የንግድ ሚዛን መጓደሉን እንዳሰፋ የውጭ ዕዳ ጫናም እንዳስከተለ ዶክተር እዮብ ይናገራሉ። የአምስት ዓመቱ ፕላን ሲወጣ ብዙ ነገሮችን ተስፋ አድርጎ ነበር። ኦቨር አምቢሽስ ነው። በአምስት ዓመት ውስጥ በውጭ ምንዛሬ ደረጃ እንኳ ብንሄድ ኤክስፖርቱን ከነበረበት ሁለት ቢሊዮን ወደ አስር ቢሊዮን ዶላር እናደርሳለን የሚል እቅድ ነበሩ። በጣም የተለጠጡ እቅዶች ናቸው። ምንድን ነው ያደረገው? ልክ እንደ ደቡብ ኮሪያ፣ ሲንጋፖር፣ ማሌዥያ ኢኮኖሚ ኢስት ኤዥን ታይገር እንደሚባሉት የእኛንም ኢኮኖሚ ኢስት አፍሪካን ታይገር እናደርገዋለን ተብሎ ነው የተነሳው። መሰረታዊ ነገር እዚህ ላይ ፕላኑን ያወጡት ሰዎች የረሱት ነገር ምንድን ነው ቬጂቴሪያን ታይገር እንደሌለ አልተረዱ። ፋይናንስ ሪሶርስ ያስፈልጋል። ሁለተኛ ይሄን ፕላን ፋይናንስ ሊያደርጉ የሄዱበት መንገድ አንድ መንገድ ብቻ በብድር ላይ የተመሰረተ ነው። አንድ በሀገር ውስጥ ብድር ከባንኮች፣ ሁለተኛ በገንዘብ ህትመት እንደ ብድር እንቆጥረዋለን፣ ሶስተኛው በውጭ ብድር ላይ የተንጠለጠለ ነው። ከዚህ ሞዴል ውጭ መውጣት አልቻሉ። የብድር መብዛት ኢኮኖሚ ውስጥ የብር መብዛት እንዲጨምር ምክንያት ሆኗል። ከሀገር ውስጥ አጠቃላይ ምርት መኒ ሰፕላይ የገንዘብ አቅርቦት ከፍ ብሎ እንዲነር አድርጓል። በአንድ ኢኮኖሚ ውስጥ ከአጠቃላይ ኢኮኖሚ ግሮስ ዶሜስቲክ ፕሮዳክት በላይ መኒ ሰፕላይ ከወጣ ኢንፍሌሽነሪ ሲከተል የነበረው የገንዘብ ፖሊሲ ልቅ የገንዘብ ፖሊሲ ኤክሰሲቭ ሞኔታሪ ፖሊሲ ሴንትራል ባንኩ ሴንትራል ባንክ ሳይሆን ማተሚያ ቤት ነበር ማለት ይቻላል። ይሄ የገንዘብ መጠን ፕሮጀክቶች ማስፈጸም ሲኬድ ኢምፖርት ይጨምራል፣ የንግድ ሚዛን ጉድለትን ያሰፋል። በሁለተኛ ደረጃ የተኬደበት ሙድ ብድርን ይጨምራል። ፕሮጀክቶቹ ከመሬት ሳይነሱ የብድር መክፈያው ጊዜ ደረሰ። የገንዘብ አቅርቦት፣ የንግድ ሚዛን ጉድለት፣ የውጭ ዕዳ ጫና ተደማምረው ምናመጡ በውስን በሆነ ፎራይን ኤክስቼንጅ ላይ ከፍተኛ ጫና መጡ። ከፍተኛ ጫና በሚያመጡበት ጊዜ መፍትሄ ብሎ ተወሰደ እርምጃ ምንድን ነው? ዲቫሉዌሽን ዶክተር ኢዮብ እንደሚሉት የኢትዮጵያ መንግስት እጅግ የተለጠጠ የሚባለውን የእድገትና የለውጥ እቅድ ሲወጥን አማራጭ የገንዘብ ምንጮች አሊያም የአሰራር መንገዶች ሊኖሩት ይገባ ነበር። እነዚህ ችግሮች ሊመጡ እንደሚችሉ አስቀድመን ተናግረን ነበር የሚሉት ባለሙያው፣ የኢህአዴግ ሹማምንት ለባለሙያዎቹ ስጋቶች ጆሮ ዳባ ልበስ ማለትን መምረጣቸው ያንገበግባቸዋል። የውጭ ምንዛሬ እጥረት ይመጣል ሲባል ማንም ሰው መስማት አይፈልግም። ይሄን ሊያማክር የተቀመጡ የባንክ ገዢዎች የውጭ ምንዛሬ እጥረት ችግር አይመጣም በሚል ነው መንግስት ደፋፍሮ፣ አንዳንድም በጀብደኝነት ትላልቅ ፕሮጀክቶች ውስጥ የገባ። አሁን ዲቫሉዌሽኑ የውጭ ምንዛሬ ፍላጎቱን ይቀንሳል፣ ዲማንዱን ይቀንሳል ተብሎ የተካሄደው ዲቫሉዌሽን ምንም መፍትሄ ሳይሆን ሲቀር ወደ ፕራይቬታይዜሽን ተገባ። አገሪቱ አለኝ የምትላቸውን ብርቅዬ ኩባንያዎች ለሽያጭ አቅርባለች። በዶክተር ሰኤድ ትንታኔ የኢትዮጵያ ኢኮኖሚ አንገብጋቢ መዋቅራዊ ለውጥ ያሸዋል። ኢትዮጵያ በብድርና እርዳታ በምታገኘው የውጭ ምንዛሪ የሸቀጥ ፍላጎቶቿን እያሟላች መዝለቅ አትችልም የሚሉት ባለሙያው የአምራች ኢንዱስትሪውን ማሳደግ እና ግብርናን ማዘመን አስፈላጊ መሆኑን ይጠቁማሉ። የእኛ አገር ኢኮኖሚ በፍጆታ በኩል ለውጥ አለ። ካፒታልም ኢምፖርት እያደረግ ነው ብዙ ግን ፍጆታችን ሁሉ ጨምሯል። የግል ፍጆታ፣ የመንግስት ፍጆታ ጨምሯል። ኮንሱመር ዱሬብልስ የምንላቸው ከዕለታዊ ፍጆታዎች አልፎ የቴሌቪዥኑ አይነት፣ የስልኩ አይነት እሱ ሁሉ በሙሉ ተቀይሯል። ለእኛ አገር ኢኮኖሚ የማይመጥን ሁሉ ኮንሳምሽን ጥሩ ነው ገበያ መፈጠሩ ግን በዛ ልክ ማምረት የሚችል የአቅም መፈጠር ጥሩ ነው። ድማንድ ነው እሱን መመለስ የሚችል እንዲህ ሲሆን ይህን ማምረት የሚችል አገራዊ ተቋም መኖር አለብን፣ ወይም የውጭ ምንዛሬ ማስገባት አለብን እንደዚህ አይነት ኮንሳምሽኖችን ለምንም በምናመጣውና በምንበደረው ገንዘብ እንዳልኩት አስር ዓመት ያስኬደም ካልሆነ በስተቀር ከዛ በላይ ሰንጎ ይዘናል። መዋቅራዊ ለውጥ ሲመጣ ሶስት ነገሮች መሟላት አለባቸው። አንድ፣ የአምራች ኢንዱስትሪው በፍጥነት ማደግ አለብ። ሁለት፣ ግብርና መዘመን አለ። ግብርና ላይ አነስተኛ ገበሬዎችን ይዘን በነሱ ትራንስፎርም እናደርጋለን። ፍላጎታቸው ምንድን ነው? የእኛ አገር ገበሬ አንድ ጥንድ በሬ ካለው ሊፈቀድለት ምንሽር በቅሎ ካለው ጠላውን ከጠጣ አስፓይሬሽኑ እስከዛ ድረስ ነው። አንዳንድ ሊወጡ ይችላሉ። ትምህርት ቤት ለሁሉም መክሊት እንዳልሆነ ሁሉ መሬት ግብርና ለሁሉም ገበሬ መክሊት አይደለም። መክሊቱ ከግብርና ውጭ የሆነ መውጣት እንዲችልና ጥቂት ገበሬዎች ብቻ ቀርተው መክሊታቸው የሆነ ማንቀሳቀስ ሲጀምሩ ነው ዝመና የሚመጣው። አሁን እዛ ላይ ያለው መክሊቱ ያልሆነ ግን እዛው ስለተወለደ ብቻ መሬት ተሰጥቶት የሚያርስ ገበሬ ነው፣ ሸክምም የሚሆነ። የዛሬ ስልሳ ሰባ ዓመት አንድ አራሽ ገበሬ በአማካይ 1.2 ሄክታር መሬት ነበረው። አሁን በአማካይ 0.33 ነው። ይሄ የሚያሳየን ዲስጋይዝድ አንኢምፕሎይመንት የምንለው ተሸክሟል። ይሄ ዝመና ሳይኖር አንድ ዓመት ድርቅ ሲመጣ ቢወድቅ ምን ይገርማል? ስለዚህ መኒ ሰፕላይ ተጨመረ፣ እሺ፣ ከሌሎችም ሌሎችም ነገሮች ተደረጉ፣ እሺ፣ ድማ እንዳደገ፣ እሺ፣ ይሄን ክፍተት የሚሞላ ይሄን ፍላጎት የሚደፍን አቅርቦት ከግብርና መምጣት አለበት፣ ከትርፍ አምራች መክሊቱ ከሆነ ዘመናዊ ገበሬ። ስለዚህ እነዚህ ቁልፍ ናቸው። ከ54 የአፍሪካ ሀገሮች ሰላሳዎቹ ዎቹ ለንቋሳ ወይም ፍራጃይል ስቴትስ ከሚባሉት ጎራ የተመደቡ ናቸው። ኢትዮጵያም ከነዚሁ ሀገሮች ተርታ ትገኛለች። አገሪቱ የሥራ አጥነት የበዛበት እኩልነትም የጠፋበት የኢኮኖሚ እድገቷን ሁሉን አቀፍ ማድረግ ካልቻለች ወደ ግጭት እንደምታመራ ፕሮፌሰር አለማየሁ ገዳ ያስጠነቅቃሉ። ይሄ ግሮዝ ባይ ዘ ዌይ መንግስት እንደሚለው አልተጋነንም፣ እንጂ ይሄ ግሮዝ በጣም ጥሩ ግሮዝ ነው። በአፍሪካ ስታንዳርድ ከአፍሪካ በላይ ነው። የአፍሪካ አቨሬጁ አምስት ነው። የእኛ ቢያንስ ስድስት ሰባት ምናምን ሊሆን ስለሚችል ያን ያህል ማጋነንም አያስፈልግም። አሪፍ ቆንጆ ነው ማለት ነው። ግን ኮንፍሊክት ውስጥ ከገባን ተመለሰን እዚሁ ጋር ለመቆም 30 20 ዓመት ይፈጅብናል። የአፍሪካ የሚያሳዩ ጥናቶች የአፍሪካ አቨሬጅ ብታዩ፣ ለምሳሌ ቢሮክራሲው ኳሊቲ ለማሻሻል ደ ፋስተስት አገሮች ያደረጉት ርስ ነው የፈጀባቸው። ኮረፕሽንን ለመዋጋት ርስ ነው የፈጀባቸው በአማካይ ፈጠነ ሲባል 14 ዓመት ነው። ሚሊተሪ ኢን ፖለቲክስ ለማውጣት 17 ዓመት ነው የሚፈጀው። የአፍሪካ ዴታ ነው። አቨሬጅ ጎቨርንመንት ኢፌክቲቭነስ 36 ዓመት፣ ፈጠነ ሲባል 13። ኮንትሮል ኦፍ ካራፕሽን 27 ዓመት። ሩል ኦፍ ሎ 41 ዓመት፣ ፈጠነ ሲባል 17 ዓመት። ሶ ምንድነው ነጥቡ? ወሬቨር ግሮዝ ይሁን ኢንክሉዚቭ ካልሆነ አንኢምፕሎይመንትን ካልታገለ ወደ ኮንፍሊክት ስለሚወስድ ከገባን ደግሞ መመለሻው በጣም ከባድ ስለሆነ ማክሮ ማውራት አይቻልም፣ ይህን ካላወራን ማለት ነው። የዛሬው መሰናዷችን ተጠናቀቀ። ምስጋናችን ለአዲስ አበባ ንግድና የዘርፍ ማህበራት ምክር ቤት ይድረስ። እሸት የበቀለ ነኝ። ጠና ይስጥልኝ።